በሐረሪ ክልል የተፎካካሪ ፖለቲካ ፓርቲዎች ለምርጫ እየተዘጋጁ መሆናቸውን አስታወቁ። ኢዜማና አብን በርካታ እጩዎቻቸው ለመወዳደር ከተዘጋጁ በኋላ በፍርሃት ሀሳባቸውን እንደቀየሩ አስታውቀዋል። ከሰላሳ ስድስቱ የሐረሪ ክልል መቀመጫዎች አስራ አራቱ ሐረሪዎች ብቻ የሚወዳደሩባቸው ናቸው። የሐረሪ ብሔር ተወላጆች ብቻ የሚወዳደሩበትን የጀጎል ልዩ የምርጫ ክልል አብን አፓርታይዳዊ ነው ሲለው ብልጽግና ፓርቲ ግን ዓለም አቀፍ ተመክሮ ላይ እየተመሰረተ ነው ብሎታል። አዲስ ቸኮል ዝርዝር ዘገባውን ልኳል። በሐረሪ ክልል የሚካሄደው የሕዝብ ተወካዮችና የክልል ምክር ቤት ምርጫ ኢዜማና አብን አስቀድመው ለመወዳደር የወሰኑ የተወሰኑ አባሎቻቸው በፍርሀት ሀሳባቸውን እየቀየሩ ከውድድር ራሳቸውን አግደዋል ሲሉ ገለጹ። ለክልል ምክር ቤት አስር እጩዎቹን ያቀረበው ኢዜማ በአባላቶቼ ላይ ማስፈራሪያ ደርሶባቸው ይሆናል ሲሉ የኢዜማ የሐረሪ ክልል አስተባባሪ አቶ አስፋቸው ባልቻ ገልጸዋል። በእጩዎች ምዝገባ በኩል የገጠሙን ችግሮች አሉ። አንዱ ፍርሀቱ ከየት በኩል ይምጣ ከየት በኩል የሚታወቅ ነገር የለም እስከ ሀያ የሚያክሉ እጩዎች ፎርም ከወሰዱ በኋላ ምን ካሉ በኋላ እንትን ብለው የማስፈራራት ሁኔታዎች ያሉ ይመስላሉ ማለት ይቻላል። ለክልል ምክር ቤት ሶስት እጩዎቹን ያቀረበው አብን በበኩሉ አንድ አባሉ ላይ የተፈጸመው እስር በእጩነት ለመወዳደር የቀረቡ ሌሎች አባሎቹ እንዲሸሹ አድርጓል ሲሉ የፓርቲው የአረር የክልል ኃላፊ አቶ ታምሪ በርዱን ተናግረዋል። የምርጫ ዝግጅት እንግዲህ አድለ ትንሽ አስቸጋሪ ነው። በአገሪቱ ባለ በአጠቃላይ ባለው ሁኔታ የተነሳ ስጋቶች አሉ። ስጋቶች በእኛም ላለ በደጋፊዎቻችንም እንዲ አባላት ለማግኘት ነው እጮችንም ለማቅረብም ትንሽ አስቸጋሪ ነው የሆነብን። ያም ቢሆን ግን ያልቻለ ነው ያሉት። እንቅስቃሴ እያደረገ ነው በተወሰነው መልኩ ያው አስብሮ ነው። በቀድሞ መልኩ ባይሆንም እጮች ያቀድሞ ሶስት ነው በእኛ በኩል ያው አንድ እጩአችን እንደውም ታስሮ እንደነበረ። ምናልባት ስንታቸው ነን አንድ እጃ ቀደም ሰው የሜሪክን ቲሸርት ተያዘ ሚሆን ተብሎ አንድ ጊዜ አስረውት ነበረ። በሱ ምክንያት ሌሎች ሊመጡ የነበሩ እጩዎቻችንም በፍራቻ ቀርተዋል። ያው ለመንቀሳቀስም ትንሽ አስቸጋሪ ነው የሆነብን። ለእኛ አሁንም ኢቨን ቢሮዎች ራሱ አግኝተን ተከራይተን መስራት አልቻለም። ያው በእነዚህ ሁኔታዎች ውስጥ የጊዜ ማስተባበሪ እና የስቶካዎች ምክር ቤት እጩ አሳስፋቸው ባልቻ በክልሉ የምርጫ ጣቢያዎች መብዛትንም ተችተውታል። ምርጫ ጣቢያ ሁሉ ነው የሚመዘገቡበት ቦታ ነው ድምጽ የሚሰጡበት ቦታ ነው የሚቆጠርበት የሚያጠፋባት ቦታ እስካሁን የምርጫው ጣቢያው ክሊር ላይ አይታወቅም። የተወሰነ ተሰርቶ ዳውንሎድ ያደረግነው ነበረ። አረቢ 183415 ነዋሪ ነው ያለበት የምርጫ ጣቢያው ግን 285 ብታካፍለው 600 ምናምን ናቸው። ሁሉም 183ቱም የሚመጡ ናቸው ከ18 ዓመት ዕድሜ በላይ ናቸው ብለህ ብትገምት እንኳን ይሄ ሊሆንም ይችላል። በአንድ ምርጫ ክልል ማክሲመም አንድ ሺ አምስት መቶ ነው። ከምርጫ ጣቢያዎቹ መብዛት ባሻገር አርባ ሶስት በመቶዎች የምርጫ ጣቢያዎች የሀረሪ ተወላጆች ብቻ በሚወዳደሩበት የጀጎ ልዩ ምርጫ ክልል ስር መሆኑ ትክክል አይደለም ብለዋል። የአብን አስተባባሪ አቶ ታምሪው በሩን በበኩላቸው ሌሎች የከተማ ነዋሪዎች በገለለ መልኩ ሀረሪዎች ብቻ የሚወዳደሩበት የጀጎ ልዩ ምርጫ ክልል መኖሩን ተችተውታል። ስለ ሀረሪ ክልል ሲወራ የአፓርታይድ ስርዓት ነው የምንለው ሁልጊዜ። ይህ የሚባለው የአፓርታይድ ስርዓት የሚባለው እንዲሁ ዝም ብሎ አለም። አሁን እነዚህ ከጥቀስካቸው ከስራ ስድስት ወንበሮች ውስጥ አስራ ስምንቱ ከ ምርጫ በፊት የሚወሰዱ ስለሆነ ነው። ምክንያቱም የሀረሪ ክልል ልዩ መብት ይሰጣል የህገ መንግስቱ። በእነዚያ ልዩ መብቶች ደግሞ የክልሉ ህገ መንግስት ለሀረሪ ክልል አንደኛ አጠቃላይ ሀረሪ ክልል ያላት ስለ ምክር ቤት ለዋናው ሁለት ወንበር ነው። አንዱ ወንበር የሀረሪ ብሄረሰብ እንዲሁ ነው የሚወስደው በልዩ መብት ተብሎ አንድ ወንበር ነው የሚጠራው። ከዛ ከክልሉ 36 ወንበር ደግሞ 14ቱን የሀረሪ ክልል ጉባኤ የሚባል አለ። እሱ ነው የሚመረጠው። እሱ ላይ ማንም የከተማው ሰው አይመርጥም። ሀረሪዎች ብቻ ናቸው ይመርጥት። በሀረሪ ክልል ሶስት የምርጫ ክልሎች እንዳሉ ያገኘ ነው መረጃ ያመለክታል። ከ36 የክልሉ ወንበሮች 14ቱ የጀጎል ልዩ ምርጫ ክልል ሲሆን በዚህ መወዳደር የሚችሉት ሀረሪዎች ብቻ ናቸው። በመራጭነት መሳተፍ የሚችሉትም በመላ ሀገሪቱ ያሉ የብሔሩ ተወላጆች ሁሉ ናቸው። ሁለተኛው የምርጫ ክልል መደበኛው የጀጎል ምርጫ ክልል ሲሆን አራት ወንበሮች ተመድቦለታል። ለእነ አራት ወንበሮች ግን ሁሉም የጀጎል ነዋሪዎች በመራጭነትም ሆነ ተመራጭነት መሳተፍ ይችላሉ። ሶስተኛው ና አስራ ስምንት ወንበሮች የተመደቡለት የጀጎል ዙሪያ ና ሁንደኔ ምርጫ ክልል ነው። በሀረሪ ክልል የሚደረገው ስድስተኛው ሀገር አቀፍ ምርጫ ቀድሞ ኢህአዴግ ና አጋሮ ሀብሊ ለመጀመሪያ ጊዜ በአንድ ፓርቲ ጥላ ስር ሆነው በጋራ እየተወዳደሩ ያሉበት ነው ይላሉ የሀረሪ ክልል ብልጽግና ፓርቲ ምክትል ኃላፊ አቶ አብዱልሐኪም ዑመር። የምርጫ ዝግጅታቸውንም በጥሩ ሁኔታ እያካሄዱ መሆናቸውን ይገልጻሉ። በአብን በኩል እየቀረበ ያለውን ቅሬታ ግን አልተቀበሉትም። ቅሬታ እንደዚሁ እንደዚህ ተደርገናል ከህግ ወይም ከወንጀል ጋር ስርአትና ህግን አክብሮ ከመንቀሳቀስ ጋር ጋር በተያያዘ እኛ ሳንሆን መንግስት የሚወስዳቸውን እርምጃዎች ወደኛ የማላካካ አይነት ነገር አዝማሚያዎች ያላቸው አንዳንድ ፓርቲዎች አሉ እንጂ ሌላው ከሞላ ጎደል ሰላማዊ በሆነ ግን ሊጠናከር በደንብ ደግሞ ሊጠናከር የአረሪ ብሄር ተወላጆች በጀጉል ምርጫ ክልል ለብቻ እንዲወዳደሩ መደረጋቸውን ግን አለም አቀፍ ተሞክሮ ያለው ነው ይላሉ። ትንሽ ከኛ ሀገር አንጻር ሳቢውና ተሞክሮ አዲስ ስለሆነ ሰው ለየት ተደርጎ ከህግ ውጭ ምንም መሰረት እና ሌለው አድርገው የሚያስባሉ። ግን እንደዛ አይደለም። ጀኔቫ ኮንቬንሽን ሌሎች በርካታ ያለ ጉ ህግጋት እና ከዓለም ሀገር ተሞክሮም ስላለ ከዛ አንጻር ነው ይሄ ነገር የተቀመረው ሶ የአናሶችን መብት ከማስጠበቅ አንጻር የዲሞክራሲያዊ መብታቸውን ኤክሰርሳይዝ እንዲያደርጉ ከማድረግ አንጻር የወጣ ሕግ ነው ማለት ነው። በሀረሪ ክልል የሀረሪ ዴሞክራሲያዊ ድርጅት ሀዲድና የሀረር ፍትህና ዴሞክራሲያዊ ፓርቲ የተባሉ ክልላዊ ፓርቲዎች የነበሩ ሲሆን የሀረር ፍትህና ዴሞክራሲያዊ ፓርቲ በምርጫ ቦርድ እውቅና በመነፈጉ አባላቱ ከአብን ጋር ሆነው ለምርጫ እየተንቀሳቀሱ መሆናቸውን ያገኘነው መረጃ ያመለክታል። ሀዲድ በበኩሉ በክልሉ ለምርጫ እየተወዳደረ ይገኛል። በጀጎል ልዩ ምርጫ ክልል ብልጽግና ሀዲድና የነጻነትና እኩልነት ፓርቲ የሚወዳደሩ ሲሆን ሶስቱ የሚያቀረቧቸው እጩዎች የሀረሪ ብሔር ተወላጆች ናቸው። በጉዳዩ ላይ የሀዲድና የነጻነት ና ኩልነት ፓርቲ አመራሮችን እንዲሁም የሀረሪ ምርጫ ቦርድ ለማግኘት ያደረግነው ጥረት አልተሳካም። የምርጫ ቦርድ አላሸዋ አቶ አማን ለጊዜው መግለጫ እንደማይሰጡ አስታውቀውናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ሀረር።